ጋቢና ቪኦኤ ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁት። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱም ሙሉ ነው። የምሽቱ አስተናጋጆቻችሁ እኔ ጽዮን ግርማና መስታወት አራጋው ነን። ሰላም እንደምናመሻችሁ በዛሬው ሚያዝያ አራት 2009 ዓ.ም ምሽት ዝግጅታችን በአፍሪካ ቀንድ፣ የመን፣ ናይጄሪያ ና ደቡብ ሱዳን ብዛት ያላቸው ሰዎች በረሃብ የሚያልቁበት አደጋ ከዕለት ወደ እለት እየተባባሰ መምጣቱ ተነገረ። Consecutive harvests have failed. Conflict in South Sudan coupled with drought is leading to <laughs> በሌላ ዜና ደግሞ ዛሬ በአስር ሚሊዮን የሚቆጠሩ ሲዲዎችን፣ ዲቪዲዎችን ለገበያ የሚያቀርበውን የህትመት ንግድ ስራ በተመለከተ የሚያስረዱን የሙዚቃ ባለሙያ በጋቢና አሳፍረናል። እኛ የመጀመሪያውን ያፌርን ሀገሬ ስንሰራ ዮሐንስ ኃይለየሱስ እናንተ ጋር የሚሰራ የነበረ ቪኦኤ ዮሐንስ ኃይለየሱስ ባመጣው ሬዲዮና ቴፕ ላዩ ላይ ባለበት ማይክሮፎን ተይዞ ነው። ገር ገር ይላል የሚለው ፊልም የተሰራው የሙዚቃ አቀናባሪውና ሙዚቀኛው ቴዲማክ ነው። ይዘነዋል። በሌላ ዘገባችን ኒውዮርክ አራት ዓመት የሚፈጀውን የኮሌጅ ትምህርት በነፃ ለማስተማር የፈቀደች የመጀመሪያዋ የዩናይትድ ስቴትስ ግዛት ሆናለች። my friends that either live in England or live in France or countries in Europe. ከጓደኞቼ መካከል በእንግሊዝ ወይም በፈረንሳይ ወይም በሌሎች የአውሮፓ ሀገሮች መኖር የመረጠዋሉ ምክንያቱም በዛ ያለው የትምህርት ክፍያ ዝቅተኛ በመሆኑ ነው። ኒክ ኬሊ በዩናይትድ ስቴትስ ኒውዮርክ የመጀመሪያ ዲግሪ ተማሪ ነው። ዘገባ አለን። ጋቢና ሰዓት ከበቃን ሌሎች ዘገባዎችንም ይኖሩናል። ሙዚቃም እንጋብዛችኋለን። በፌስቡክ አት ቪኦኤ አምሀሪክ በቀጥታ በሚተላለፈው ስርጭት ላይ አስተያየቶቻችሁን ስጡን፣ ለአየር እናበቀዋለን። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና ለምሽቱ ዜናዎች ተመልሰን መጥተናል። የሶማሊያው ፕሬዝዳንት መሐመድ አብዱላሂ መሐመድ አስተዳደራቸው ሽብርተኛውን ቡድን አልሸባብን ከሶማሊያ ምድር ለማጥፋት ቆርጦ መነሳቱን አስታወቁ። አያይዘውም የቡድኑ አባላት ወደ የሰላም ጠረጴዛ ውይይት ከመጡ እሺ ብለዋል። ፋርማጆ በሚለው የቅጽል ስማቸው ይበልጥ የሚታወቁት እኚሁ ፕሬዚዳንት ይህን ያስታወቁት የሶማሊያው ብሔራዊ ጦር የተቋቋመበት ሀምሳ ሰባተኛ አመታዊ በዓል በሚከበርበት ስነ ስርዓት ላይ ባደረጉት ንግግር ነው። ፕሬዚዳንቱ በዚሁ መቆድሾ በሚገኘው የመከላከያ ሚኒስቴር ቅጽር ግቢ ውስጥ ቃል ላይ እንደገለጹት ሶማሊያ ምድር ላይ የሚገኙ የአልሸባብ አባላት በሙሉ በሁለት ዓመት ውስጥ ድራሻቸው ይጠፋል ብለዋል። ለቡድኑ የሽምቅ ተዋጊ ቡድን አባላት ባስተላለፉት መልእክትም አስር አመት ሙሉ ሞክራችሁ፣ ግን የሶማሊያ መንግስት መገልበጥ አልቻላችሁም። ይልቅስ ከየስርቻው ታድናችሁ ከመያዛችሁ አስቀድሞ ወሰ ወደ ሰላማዊ ድርድር ብትመጡ ይበጃችኋል ብለዋል። አልሸባብ ለፕሬዚዳንቱ እየሰጠ ያለው ምላሽ ግን በዋና ከተማ መቋዲሾ አካባቢ ተጨማሪ ጥቃትና አመፅ ሆኖ ተስተውሏል። ለምሳሌ ባለፈው እህድ ይሄ የዛሬው ክብረ በዓል በተካሄደበት በመከላከያ ሚኒስቴር አካባቢ በነበረው የማጥቃት ሙከራ አዲሱ የጦር ኃይሎች ዋና አዛዥ ሜጀር ጀነራል መሐመድ አህመድ ጂማሌ ከተጠቃባቸው የቦምብ ጥቃት ሙከራ መትረፋቸው አይዘነጋም። ወደ ሲሪያ ስናመራ ዩናይትድ ስቴትስ በሶሪያ ውዝግብ ውስጥ ዳግም ጇን እንደማታስገባ ፕሬዚዳንት ዶናልድ ትራምፕ አስታወቁ። ምንም እንኳ ሶሪያ ህጻናትን ጨምሮ አያሌ ሲቪሎችን በገደለ የኬሚካል ጦር መሳሪያ ጥቃት ተሳትፋለች ተብሎ በታመኑ ባለፈው ሳምንት የአየር ጥቃት ቢወስድባትም አሁን ግን ተጨማሪ ጥቃት አለመታሰቡ ነው ፕሬዚዳንት ትራምፕ የተናገሩት። ፕሬዚዳንት ትራምፕ ይህን የተናገሩት ፋክስ ከተባለው የቴሌቪዥን ፎክስ ከተባለው የቴሌቪዥን ዘጋቢ ማሪያ ባርቲሪሞ ጋር በዛሬ ዕለት ባካሄዱት ቃለ ምልልስ ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ሬክስ ቲለርሰን በአሁኑ ወቅት ሞስኮ ይገኛሉ። ጉብኝታቸው የሚያተኩረው ሩሲያ ለሶሪያው ፕሬዚዳንት ባሻር አልአሳድ የምትሰጠውን ድጋፍ መቀጠሏን አስመልክቶ ከሩሲያው አቻቸው ሰርጌይ ላቭሮቭ ጋር በሚያደርጉት ንግግር ላይ ይሆናል። ሶሪያ ባለፈው ሳምንት በራሷ ሲቪሎች ላይ የኬሚካላዊ ጦር መሳሪያ ጥቃት ማድረሷን ተከትሎ ዩናይትድ ስቴትስ የሰጠችው ወታደራዊ ምላሽ በፕሬዝዳንት ትራምፕ አስተዳደር የሩሲያና የዩናይትድ ስቴትስን ትብብር ለማቀራረብ የነበረውን ተስፋ ሊያወሳስበው እንደሚችል ይገመታል። ወደ ናይጄሪያ ስናመራ የናይጄሪያው አማጺ ቡድን ቦኮ ሃራም ዋና ከተማ ውስጥ በሚገኙት በብሪታንያና በዩናይትድ ስቴትስ ኤምባሲዎች ላይ ጥቃት ለማካሄድ ያሴረው እቅድ መክሸፉን ባለስልጣናት አስታወቁ። የናይጀሪያ ውጭ ጉዳይ ሚኒስትር እንዳስታወቀው ጥቃቱን ለማካሄድ ያሴሩ የቦኮ ሃራም አባላት የሆኑ አምስት ተጠርጣሪዎች በቁጥጥር ስር ውለዋል። ሚኒስትሩ በኢሜይል መልእክቱ እንዳብራራው ቡድኑ አቡጃ ውስጥ የሚገኙ የሌሎች ምዕራባውያን ኤምባሲዎችን ጨምሮ የእንግሊዝና የዩናይትድ ስቴትስን ኤምባሲዎች ለማጥቃት የተሟላ ዝግጅት አድርጎ ነበር። አስተያየት እንዲሰጡ የተጠየቁት ኤምባሲዎቹ ለጊዜው ከመናገር ተቆጥበዋል። ቦኮሃራም ጥቃት ማካሄድ ከጀመረበት እንደ አውሮፓውያን ከ2009 ዓ ም አንስቶ ቢያንስ አስራ ስምንት ሺ ህዝብ ተገድሏል። ከዚህ መካከል ግን ስንቶቹ አብረው የተዋጉ ናይጄሪያ ወታደሮች እንደሚገኙባቸው በውል አልታወቀም። የዛምቢያው ፕሬዚዳንትን አጅበው የሚጓዙ ሞተር ብስክሌቶች መተላለፊያ መንገድ በመዝጋት የተከለከሉት ታዋቂ የፖለቲካ መሪ በክህደት ወንጀል መከሰሳቸውን ፖሊስ ዛሬ ረቡዕ አስታወቀ። አድማጮች ለሰዓቱ የያዝ ናቸው። አጠር ያሉ የምሽቱ ዓለም አቀፍ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና እኔም መስታወት አራጋው አብረን ከአድማስ ስንሻገር እንላችኋለን። ጋቢና ቪኦኤ ስ የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ ዝግጅት ነው። ወደ መጀመሪያው ዘገባችን እናልፋለን። በአፍሪካ ቀንድ፣ የመን፣ ናይጄሪያ እና ደቡብ ሱዳን ብዛት ያለው ሰው በረሃብ የሚያልቅበት አደጋ ከእለት ወደ እለት እየተባባሰ መጥቷል ሲሉ የተባበሩት መንግሥታት ድርጅት እና ዓለም አቀፍ የእርዳታ ድርጅቶች እያስጠነቀቁ ነው። ሊሳሽ ላይን ከጄኔቫ ባስተላለፈችው ዘገባ እንደጠቆመችው ሰብአዊ ቀብሱን ይበልጥ እያከፋው ያለው ደግሞ የገንዘብ እጥረት ነው ብላለች። ቆንጅታዬ፣ ዘገባውን ታቀርበዋለች። እንደ አውሮፓውያን አቆጣጠር በ2011 ዓ ም አፍሪካ ቀንድ ውስጥ ግማሽ በግማሽ አምስት ዓመት ያልሞላቸው ህጻናት የሆኑ ከ260 ሺህ በላይ ሰዎች የፈጀው ከባድ ረሃብ አሁንም የእርዳታ ድርጅቶችን ይዘገንናቸዋል። ፍላጎታቸውም ያ መከራ እንዳይደገም ነው። ይሁን እንጂ በአሁኑ ወቅት የመንን የአፍሪካ ቀንድን አካባቢና አጎራባች ሀገሮችን የወረሰው ከባድ ሰብአዊ ቀውስ መዘዙ ከዚያም የከፋ ይሆናል ብለው እንደሚሰጉ ነው የሚናገሩት። በረሃብና በግጭት ምክንያት ይበላውና ይጠጋበት ፍለጋ በሀገር ውስጥ ከቀየው የሚፈናቀለው ወደ ሌላ ሀገርም የሚሰደደው ህዝብ ብዛት ከእለት ወደ እለት እየጨመረ መሆኑን የተባበሩት መንግሥታት ድርጅት የስደት ስደተኞች ኮሚሽን አመልክቷል። የድርጅቱ ቃል አቀባይ ኤድሪያን ኤድዋርድስ መኸር በተደጋጋሚ ያልሰመረበት ሁኔታ ነው ያለው። ደቡብ ሱዳን ውስጥ በግጭቱ ላይ ድርቁ ተጨምሮበት ሰው እየተራበ እየተሰደደም ይገኛል። ሶማሊያ በአገር ውስጥ ተፈናቃይ ብዛት የሚስተካከላት የለም። የተመጣጠነ ምግብ እጥረቱ በተለይ ሕጻናትና የሚያጠቡ እናቶች ላይ bit I'm a gig bit ከብዶ ይገኛል። በደቡብ ምስራቅ ኢትዮጵያ ዶሎ አዶ አካባቢ በተለይ ወደ አካባቢው አዲስ የገቡ በሆኑ ሶማሊያውያን ስደተኞች ዘንድ በጣም ህጻናት የሆኑቱ በከባድ የተመጣጠነ ምግብ እጦት በከፍተኛ ደረጃ የተጎዱ መሆናቸውን ኤድዋርድስ አክለው ገልጸዋል። አብዛኞቹ ስደተኞች ለምሳሌ ከደቡብ ሱዳን ከሚሰደዱት ውስጥ ስልሳ ሁለት ከመቶው ህጻናት መሆናቸውን የገለጸው ዩኤንኤችሲአር እነሱም እንደ ሌ ቹ ስደተኞች ሁሉ ከዓለም የምግብ ፕሮግራም በሚሰጥ የምግብ እርዳታ ላይ የሚተማመኑ ናቸው ብሏል። አያይዞም ለምግብ መግዣ የሚሆን ገንዘብ ስለሌለ እደላው እየተቀነሰ መሆኑን አልደበቀም። ጅቡቲ ውስጥ በ12 ከመቶ በኢትዮጵያ በሩዋንዳና በታንዜኒያ ያሉት ስደተኞች የሚታደሉት የምግብ ራሽን ደግሞ ከ20 እስከ 50 ከመቶ፣ ዩጋንዳ ደግሞ በ75 ከመቶ ራሽኑ መቀነሱን ድርጅቱ አመልክቷል። አብዛኞቹ ስደተኞች ለዕለት ጉርሳቸው ሊሰሩ ወይም አርሰው የሚበሉትን በማምረት ራሳቸውን ሊረዱ በማይችሉበት ሁኔታ በተለይ ህጻናቱ ለከበደ ጉዳት እንደ ተጋለጡ ነው የተናገረው። አብዛኞቹ ከትምህርት ቤት ቀርተዋል። ኬንያ ውስጥ በድርቅ በተመቱ አካባቢዎች 175 ሺህ ተማሪዎች ከትምህርት ቤት ከቀሩ ቆይተዋል። በኢትዮጵያ ወደ 600 የሚሆኑ ትምህርት ቤቶች ተዘግተዋል ብሏል ዩኤንኤችሲአር። በአጠቃላይ በቀጣዮቹ ሳምንታትና ወራት አምስት ሚሊዮን ልጆች ከትምህርት ገበታ ሊፈናቀሉ እንደሚችሉ ነው ድርጅቱ የተነበየው። የረድኤት ድርጅቶች በሰሜን ምስራቅ ናይጄሪያ፣ ደቡብ ሱዳን፣ ሶማሊያና የመን ለተራቡት ወይም ረሃብ አፋፍ ላይ ላሉት ከ20 ሚሊዮን የሚበልጡ ሰዎች የሰብአዊ እርዳታ እንቅስቃሴያቸውን እያፋፋሙ ይገኛሉ። የዩኤንኤችሲአር ቃል አቀባይ ኤድዋርድስ ግን ገንዘብ ካላገኘን ልፋታችን ከንቱ ይሆናል፣ ችግሩም እጅግ የከበደ ደረጃ ላይ ይደርሳል ሲሉ አስጠንቅቀዋል። ከዓለም አቀፉ ማህበረሰብ በጠቅላላ የገንዘብ እርዳታ መሰጠት እንዳለበት ነው። ሁኔታው እጅግ በጣም አጣዳፊ ደረጃ ላይ ይገኛል። አፍሪካ ውስጥ ከምስራቅ እስከ ምዕራብ ብዛት ያለው አካባቢ እያዳረሰ ያለበት ሁኔታ ነው ያለው። ዓለም አቀፉ ማህበረሰብ ተባብሮ አጣዳፊ እርምጃ መውሰድ ይጠበቅበታል። በዚህ የአውሮፓውያን 2017 ዓ ም መጀመሪያው አካባቢ የተባበሩት መንግስታት ድርጅት ረሃብ በገባባቸው አራት ሀገሮች ነፍሳድን እርዳታ ይዞ ለመድረስ አራት ነጥብ አራት ቢሊዮን ዶላር እንዲቀርብለት ተማጽኖ ሲያበቃ እስካሁን ያገኘው ግን 21 ከመቶውን ብቻ መሆኑን አስታውቋል። ቆንጅት ታየን እናመሰግናለን። ወደ ተከታዩ ዘገባችን ነው የምናመራው። ኒውዮርክ አራት ዓመት የሚፈጀውን የኮሌጅ ትምህርት በነጻ ለማስተማር የፈቀደች የመጀመሪያዋ የዩናይትድ ስቴትስ ግዛት ሆናለች። በኒውዮርክ ባለስልጣናትና ህግ አውጪዎች የጸደቀው ይህ ነጻ የትምህርት እድል የቤተሰብ አመታዊ ገቢን መሰረት ያደረገ ነው። ወደ አንድ ሚሊዮን የሚጠጉ ሰራተኛ ተብለው ከተመደቡ ቤተሰብ የሚገኙ ተማሪዎችን የትምህርት ወጪ ለመሸፈን ነው እቅድ የተያዘው። ራሞን ታይለር የዘገበውን መስታወት አራጋው ታቀርበዋለች። በፕሬዝዳንታዊ የምረጡኝ ዘመቻ ወቅት ከተነሱት ነጥቦች መካከል አንዱ የሆነው መንግስት የከፍተኛ ትምህርት ወጪ የመሸፈን ጥያቄ በኒውዮርክ ተግባራዊ የሆነ ነው። የትምህርት እድሉ በኤክሰልሲየር ስኮላርሽፕ ይባላል። በአመት 150 ሚሊየን የተመደበለት የኮሌጅ የትምህርት ሽፋን ፕሮግራም ለመላው ዩናይትድ ስቴትስ የነጻ ትምህርት ፈላጊዎች ማበረታቻ ሆኖላቸዋል። የኒውዮርኩ አገረ ገዢ አንድሪው ኪሞ በአመት ገቢያቸው 125000 ዶላርስ እና ከዛ በታች ለሆኑ ቤተሰቦች የትምህርት ወጪ ሽፋን ጥያቄ መልስ መስጠት ችለዋል። የኒውዮርክ የመጀመሪያ ዲግሪ ተማሪዎች የሆኑት ቴሬሳ ላፍትሪ እና ኒክ ኬሊ ይህ የትምህርት ወጪ ሽፋን ለሌሎች የዩናይትድ ስቴትስ ግዛቶች ምሳሌ መሆን የሚችል መሆኑን ይናገራሉ። ሽንት ወደ ኋላ ተመልሰን እንደ ግዞት ማለት ይቻላል ህይወታችንን በሙሉ ለትምህርት የተበደርነውን ስንት እንደሆነ ጭንቅላታችን ለማወራረድ እንኳን የሚከብደውን ገንዘብ ስንከፍል መኖር ያለብን አይመስለኝም። ከጓደኞቼ መካከል በእንግሊዝ ወይም በፈረንሳይ ወይም በሌሎች የአውሮፓ ሀገሮች መኖር የመረጠዋሉ። ምክንያቱም በዛ ያለው የትምህርት ክፍያ ዝቅተኛ በመሆኑ ነው። ከፍ ያለ ግብር በመክፈል የተሻለ የመማር እድል ስላላቸው የእነኚህን አገሮች አሰራር ወዲህ ወደ ዩናይት ስቴትስ አምጥቶ ተግባር ላይ ቢያውሉ በጣም አዋጪ የሚሆን ነው የሚመስለኝ። ወደፊት የኮሌጅ ትምህርታቸውን ለማጠናቀቅ የሚፈልጉ ዓመታዊ ገቢያቸው ከፍተኛ የሆኑ ቤተሰቦች እንደ ዚያናና ፋሪና ሸሪፍ፣ ይህ የትምህርት ሽፋን በቂ አይደለም። ወደፊት አሁን ከተቀመጠው ዓመታዊ ገደብ ተሻሽሎ ትንሽ ከፍ ቢል እኛን በቅድ ውስጥ የመካተት እድል እናገኛለን የሚል ተስፋ አለኝ። ምክንያቱም አሁን ለአራት ዓመት በተቀመጠው የትምህርት ሽፋን እኛ በዓመት ከ200 ዶላር በላይ ለምንሰራው ምንም አልረዳንም። አጣብቂኝ ውስጥ ይከተኛል። ምክንያቱም ነጻ የትምህርት ዕድል በሚሰጡት ትምህርት ቤቶች ብመዘገብ ደስታዬ ነው። ሆኖም የሚገኘው የገንዘብ እርዳታ ልዩነቱን ለመሸፈን እንኳን በቂ አይደለም። ሀያሲዎች በበኩላቸው ሀሳቡ ዘላቂነት የሌለውና ለቀጣይነቱ በቂ በጀት የተያዘለት መሆኑን እንደማያምኑ ይናገራሉ። የዩናይትድ ስቴትሱ የትምህርት ሚኒስቴር ዋና ጸሐፊ ቤትሲ ዳፎስ በበኩላቸው በነፃ ትምህርት ሽፋን ላይ ቁጥብ አስተያየታቸውን የሰጡት በሕይወት ምንም ነጻ የሚባል ነገር የለም በማለትም ተናግረዋል። በኒውዮርክ አንድ ተማሪ በአመት ሰባት ሺ ሰባት መቶ ዶላር የትምህርት ቤት ክፍያ ያወጣል። በ12ኛ ደረጃ ላይ የሚገኘው በጣም ዝቅተኛ ተከፋዩ ኮሌጅ ትምህርታቸውን ለመከታተል ተማሪዎች እድሉን ቢያገኙም ለማደሪያቸው እንዲሁም እንደ መጽሐፍ ያሉ የተለያዩ የትምህርት መሳሪያዎቻቸው ማዘጋጀት ይኖርባቸዋል። ትምህርት ካጠናቀቁና ከተመረቁ በኋላም በኒውዮርክ ግዛት ኮሌጅ ውስጥ የቆዩባቸውን አመታት ለሚያህል ጊዜ ማገልገል ይጠበቅባቸዋል። shiranga bina la shangul la shangul la shangul dekapina dekapina እያደመጣችሁ ያላችሁት ጋቢና ቪኦኤ ነው። ወደ ቀጣይ ዘገባችን እናመራለን። የኢትዮጵያ የሙዚቃ ኢንዱስትሪ በተለይ ከኪነጥበብ ባሻገር የንግድ ስራው ብዙ የጥራትና የገበያ መጓደሎች እንዳሉበት በቅርብ የሚረዱ ሙዚቀኞች ከጥቂት ዓመታት በፊት የሲዲ ማምረቻ ኩባንያ ማቋቋማቸው ይታወሳል። በቅርቡ አንድ ኢትዮጵያዊ ባለሀብት በዚህ ስራ ተሰማርተው ስራ ጀምረዋል። አዲሱ የሲዲ ማምረቻ ለፋሲካ በዓል የሚወጣውን የቴዲ አፍሮ አልበም ለገበያ እንደሚያበቃ የድርጅቱ ስራ አስኪያጅ ገልጸዋል። በአስር ሚሊዮን የሚቆጠሩ ሲዲዎችን፣ ዲቪዲዎችን ለገበያ የሚያቀርበው የህትመት ንግድ ስራ በተመለከተ ፍላጎትና አቅርቦትን፣ እንዲሁም ጥራቱን እንገመግማለን። ሄኖክስን ማዝጌር እንግዳ ለው ቴክኖሎጂው በኢትዮጵያ እየተስፋፋ ነው። ማጫወቻዎቹም በየቤቱ ቁጥራቸው እየጨመረ ሄዷል። ሙዚቀኞች፣ የፊልም አዘጋጆች እና ሌሎች የድምፅና ምስል ህትመት ሰራተኞች የገበያ ውድድር በማካሄድ ላይ ይገኛሉ። አንድ የሙዚቃ አቀነባባሪ እና ራሱ ሙዚቀኛ የሆነው ቴዲ ማክን ጋብዣለሁኝ። የኢትዮጵያን ድምፅና ምስል ኢንዱስትሪ እድገት፣ ጥራትና የገበያ ድርሻ እንቃኛለን። እንደምናመሸ ቴዲ፣ እንደምናመሸ ነው። እንዴት? እስቲ በቅድሚያ በኢትዮጵያ በተለይ በድምፅና ምስል ህትመት ረገድ እንደ ሙዚቀኛ ያሉ ፈተናዎች ምንድን ናቸው? ይሄ መቼም በእውነቱ ትልቁ ያለው እንደ ችግርም እንቆጥረዋለሁ፣ አንዳንዴ ምንድን ነው ችግሩ የምለው ተደራሽ መሆኑ ብቻ ሳይሆን ያ ተደራሽ ለመሆን ያ ብዙ ወጪ የሚያስወጣ ነገር አለው። አንድ ነገርም ዝም ብለ ከመሬት የተነሳ አይሰራም። የሚሰራበት የሚሰሩት ሰዎች ውስጡ የሚካተቱ ነገሮች ብዙ ነገሮች አሉ። ከዘፋኝ ጀምሮ፣ ከተናባሪ ጀምሮ፣ ከሲስተም ከ ሁሉ ነገሮች ተደርጎ ነው የሚሰራው ይሄ ነገር። ይሄ ግን ተሰርቶ ውጭ ለአድማጩ ወይ ለሰው በሚከፋፈልበት ጊዜ ሰው ደግሞ ያንን ነገር በአግባቡ ገዝቶ ወይንም ደግሞ ተጠቅሞ በተመሳሳይ ደግሞ ያወጣበትን መልሶ እንዲህ ያለ ነው ነገሮች መነሳሳትና አበረታታች ሆኖ ብዙ ነገሮችን ለመፍጠርና ለማድረግ የሚሞከረው ግን አሁን ያለው ነገር ምንድን ነው? አንድ ነገር ይወጣል። ወዲያውኑ ተከፋፍሎ ሁሉም ኤምፒ ትሪ በስልኩ ላይ እና በፍላሽ ላይ በሁሉም ያገኘውና መግዛት አንድ ነገር ነገር መግዛት ማለት ሰፖርት ወይ ደግሞ መደገፍ ማለት ነው። ያንን ነገር የማድረግ ባህሉን ነው ማጠናከር ያለብን። ቢኮዝ እኛ ሰው አልጎደለም። እንግዲህ ወደ መቶ ሚሊዮን እየተጠጋ ነው ኢትዮጵያ ሕዝብ እና መቶ ሚሊዮን ማለት በጣም ብዙ ነው እና ስለዚህ ላለው ሶሳይቲ ስፔሻሊ ለሚዚክ ሶሳይቲ በጣም ብዙ ነገሮችን ሊሞላለትና እና ብዙ ነገሮችን ሊያደርግለት የሚችል ስለሆነ ይሄ ነገር በስነስርዓቱ በደንብ ሆኖ ሁሉም ሰው ያን ነገር አውቆ እና ወገኑንም አርቱን ጠቅላላ ቤተሰብ የግድ መደገፍ እንዳለበት ካወቀ ሁልጊዜ በትክክለኛው ካልሆነ አልገዛም፣ በፍላሽ አንቀበልም፣ ለምንድን ነው የማረዳው የማልደግፈው ብሎ በዚህ ካልተነሳሳ በስተቀር አሁን የምልላቸው ነገር ቢወጡም ባይወጡም ፋይዳ ለሙዚቃ እና ለጠቅላላ ለአርቱ ህብረተሰብ ነገር ያለ ቴዲ እዚህ ላይ ሰፊ ገበያ ነው ያለው። ወደ መቶ ሚሊዮን የሚጠጋ ህዝብ ነው። ግን በአመት ውስጥ የሚታተሙ ሲዲዎችና የቪሲዲዎችን ብንመለከት በአስር ሚሊዮን የሚቆጠሩ ናቸው። የገበያውን አንድ አስረኛ የሚሆን ነው። ይሄንን አትሞ ለማህበረሰቡ በስፋት ለማሰራጨት የድምጽና ምስል ማተሚያ ፋብሪካዎች አሁን በቅርቡ በርካታዎች ወደ ገበያው እየመጡ ነው፣ ወደ ስራ እየመጡ ነው። ይሄ የገበያ ድርሻውን የሚያሻሽል ይመስላል። በእርግጥ አሁን ለምሳሌ እነዚህ ካምፓኒዎች በሚቋቋሙበት ጊዜ ያው እንዳልከው በአስር ከአስር ሚሊዮን እንግዲህ ወደ ሃያ ወደ ሰላሳ እያለ ይሄድ ይችላል። ባደገ ቁጥር ደግሞ ያው ብዙ ሰዎች ያዳርሳል፣ ብዙ ክልል ያዳርሳል ማለት ነው። ግን አሁንም የምናገረው ነገር ምንድን ነው? ማዳረሱ ብቻ ሳይሆን ያኮ የሚዳረሰው ሰውም ያን ነገር ሲጠቀመውና ወይ ደግሞ ሲገዛው ነው እንጂ ዝም ብሎ በነጻ ቢያገኘው ምን የሚያመጣው ፋይዳ ስለሌለ ለህዝብ ማስተማር ያው እንዲያውቀው ማድረግ ያለብን ነገሮች ምንድን ነው። ትልቅ ድጋፍ ለአርቱ ህብረተሰብ በየጊዜው አዳዲስ ነገሮች እያወጡ እነሱም ጥሩ አይነት ህይወትን እየመሩ ጥሩ ነገሮችን እንዲያፈልቁ የህብረተሰቡ እዚህ ላይ ተባብሮ መርዳትና መደገፍ በጣም በጣም ወሳኝ ስለሆነ ይህን ነገር መግዛት አለብኝ ብሎ ተነሳስቶ የአርቱን ህብረተሰብ መደገፍ ያለበት ይመስላል። እንግዲህ የሙዚቀኞችም እንደዚሁ ተሰባስበው የምስልና ድምፅ ማተሚያ ፋብሪካ ያቋቋሙበት ሁኔታ አለ። እንደ ሙዚቀኛና እንደ ሙዚቃ አቀነባባሪ እንዴት ነው የምትሰሩት? በየአካባቢው በየሰፈሩም ትንንሽ የሆኑ የድምፅና የምስል ማተሚያዎች እንዳሉ እንረዳለን። ትልልቆቹ ደግሞ አሁን እየተከፈቱ ነው ያሉት። በአጠቃላይ ስራውን እንዴት እንደምትሰሩ ግለጽልኝ። ወይም ይህም መሰል በበኩሌ ጠቅላላ በሙዚቃ በተመለከተ ከድምፅ ጋር በተመለከተ ከዶኪሜንትሪ ጋር በተመለከተ ከፊልም ጋር ማለት ነው ከፊልም ጋር በተመለከተ ከዛ ውጪ ደግሞ ጅንግሎች ማለት ለሬዲዮ የሚሆኑ ለማስታወቂያ የሚሆኑ ነገሮች ናቸው። ሰራቸው አይነት ነገሮች እና እነዛን ነገሮች ያው በስቱዲዮ ውስጥ ቀርበው፣ በስቱዲዮ ውስጥ ተጠረባብረው፣ በስቱዲዮ ውስጥ ክሬት ተደርገው ወይ ደግሞ ተፈጥረው ነው መቀረጥ እና መከፋፈል የሚሄዱት የሚሄጡት ማለት ነው። ግን ምንድን ነው አሁንም ቢሆን ኦፍኮርስ እነዛ ነገሮች በድሮ በበፊት የነበሩ ናቸው። አሁን ለምሳሌ በየቦታው ትንሽ ማሽኖች የያዙ የቀዱ የዛን ያሉበትን አካባቢዎች እንትን የሚያደርጉበት የነበረው ሁኔታ ቀንሷል። ቢኮዝ ብዙዎቹ ህገወጥ ስለነበሩ በብዙ አይነት መንገድ ብዙ ነገሮች ተቀይረዋል። አሁን ግን ልጅትሜት ሆነው በደንብ የራሳቸውን ካምፓኒዎች አቋቁመው በሰፊው ህዝቡን ለማገልገል የተነሱ ስለሆነ ይህኛውን ደግሞ መንገድ ታይቶ የዚህን የሚያመጣውን ውጤትን ታይቶ ዲስከሽን ወይ ደግሞ ንግግር ቢጀምር በጣም ጥሩ። የመጨረሻ ጥያቄ ቴዲ፣ አንተ በቅድሚያ ከዩናይትድ ስቴትስ ነው ወደ ኢትዮጵያ እየተመለስክ፣ ከኢትዮጵያ ወደ ዩናይትድ ስቴትስ፣ ከዩናይትድ ስቴትስ ወደ ኢትዮጵያ በአጭሩ አስቀድመህ ከኢትዮጵያ ስትወጣ እና ከዩናይትድ ስቴትስ ስትመለስ እና አሁን ያለውን የሙዚቃ ስራዎችን እና ህትመት በአጠቃላይ በሙዚቃ ኢንዱስትሪ ውስጥ ስራ ንግድ ስራ ውስጥ ምን መሻሻሎችን አይተሃል? በአጭሩ በአጭሩ ማለት እንግዲህ እኔ ከኢትዮጵያ ውስጥ ስወጣ አንድ ሙዚቃ የሚቀዳው የነበረው በቴፕ ነበረ። በኖርማል ኖርማል ቴፕ በደንብ ማይክሮፎን ይሄ ዳንቴል በለበሰው ዳንቴል በለው ዳንቴል የለበሰው ግን ይሰራ ነበር። አይ በዛ ተቀ አሁን እኮ በጣም ሩቅ እንዳትሄድ ነው። እኛ የመጀመሪያውን ያፍቴርን ሀገሬ ስንሰራ ዮሀንስ አይለየሱስ እናንተ ጋር የሚሰራ የነበረ ቪኦኤ ዮሀንስ አይለየሱስ ባመጣው ሬዲዮ እና ቴፕ ላዩ ላይ ባለበት ማይክሮፎን ተይዞ ነው ሀገር ሀገር ሀገር፣ ይላል የሚለው ፊድ የተሰራው መቅላል እዚህ ሀገር እስታሁን ለምሳሌ ሲዲ ይዛን ጊዜ ሪኮርዲንግ ቀረ ሪኮርዲንግ እኮ ምን ይመስላል? ሲሉ ያስቀኛል። ቢካዝ በአንድ ማይክሮፎን ላይ ተቀዳ በአንድ ማይክሮፎን የተቀዳ ነገር ነው እና አሁን ምንድን ነው ያም ኢትዮጵያ እያለን በእንደዚ አይነት ነበረ። ከኢትዮጵያ ከወጣን በኋላ ፎር ትራኮች መጡ። ማለት በአራት ወይ ቀኝና ግራ ሳይሆን በአራት አይነት መቀዳት ጀመረ እየቆየን ስንመጣ እንግዲህ የጥላሁንን ስንሰራ ለምሳሌ ኦሜጋ ስቱዲዮ ሼኩ እንግዲህ የመጀመሪያ ጊዜ ትልቆቹ ስቱዲዮዎች ስድስት ሰባት መቶ ብር በሰአት በት እየተከፈለ ወደ ስንት ነው አንድ ስድስት ሰባት ወር ቁጭ ብለን የጥላሁንን ጠቅላላ አምስት ስቱዲዮች የተሰሩት በእንደዛ አይነት ፎርማት ነው። እንግዲህ ያ ማለት ትልቅ ስቱዲዮ ስገባም ማለት ነው። ከዛ እንደገና ተመልሰው ደሞ አሁን አዲስ አበባ ሲመጣ፣ አሁን አዲስ አበባ ውስጥ ምንድን ነው ቨርቹዋል የሆኑ ስቱዲዮዎች መጡ። ቨርቹዋል ማለት አንሊሚትድ የሆነ ማለት ነው። በኮምፒውተር ውስጥ ነው ያለው እንደ ሀያ አራት ሲሆን አስራ ስድስት ትራክ ሳይሆን ሊሚት የሌለው ማለት ነው። መቶም ትራክ ሊሆን ሁለት መቶም ሶስት መቶም ትራክ መቅዳት ይችላለ ማለት ነው። ግን አሁንም ቢሆን ሁሉ ነገር ይቀዳል፣ ሁሉ ነገር ይሻሻላል፣ ሁሉ ነገሮች ይሰራሉ። አንተ እውቀቱና የዛ ጠቅላላ ሁኔታ አርቀህ ተምረህ ከያዝከው ፈጠራው ነው ብቻ የሚያስፈልገው ሁሉ ነገር ለማድረግ የሚቀርጡት ነገሮች ግን አሁን ሁሉ ነገሮች ልክ እንደ ውጭ ሀገር ሁሉም አይነት ቴክኖሎጂ ኢትዮጵያ ውስጥ አለ በጣም ነው የማመሰግነው የሙዚቃ አቀነባባሪ እና ሙዚቀኛ ቴዲ ማክ ለሰጠህን ማብራሪያ አመሰግናል ሄኖክን ለዘገባው እናመሰግናለን። የመጨረሻው ዘገባችን ከየዕለት አመጋገብ ጋር በተያያዘ በዩናይትድ ስቴትስና በአፍሪካ የሚኖሩ አፍሪካውያን የስኳርና የልብ መን በሽታ ቁጥር ተጠቂዎች ቁጥር በማሻቀብ ላይ ይገኛል። በዋሽንግተን ነዋሪ የሆነች ትውልደ ናይጄሪያዊ ይህን ችግር ለመቅረፍ እየሰራች ትገኛለች። መስታወት አራጋው ጆን እሷ ያጠናቀረችውን ዘገባ ይዘዋለች። ታምብራ ሬይ ስቴቨንሰን ኩሽና የሰው ልጅ ጤና መሰረታዊ ቦታ እንደሆነ ትናገራለች። ይህ ጎድጓዳ ሳህን ጭንቀቴን የማስቀምጥበት ተምሳሌት ነው። አሁን ያለኝን የውስጥ ጭንቀት ዘና በማለት ለማስለቀቅ እየሞከርኩ ነው። እህቶቼ ተመልከቱ፣ ጎመኑን በማሸት ላይ እገኛለሁ። ባለፈው ዓመት ዋንዳ የተሰኘ የበጎ አድራጎት ድርጅት መሰረተች። ይህ ድርጅት የተመጣጠነ ምግብ፣ ጤነኛ አመጋገብ እና በእርሻ ስራ ላይ የተመረኮዘ ነው። ዋንዳ በዋነኝነት ወጣት ሴቶችን የጤነኛ አመጋገብ መሪዎች እንዲሆኑ በመስራት ላይ የሚገኝ ድርጅት ነው። ሴት ልጄና መምህሯ በትምህርት ቤት ውስጥ ለጤነኛ ምግብና አመጋገብ ግድ የሌላቸው ነበሩ። ከዛ በኋላ ነው እንግዲህ ይህንን አስተሳሰብ መለወጥ እንዳለብኝ ለዚህም አዲስ ግብረ ኃይሎች ማቋቋም እንዳለብኝ የተገነዘብኩት። እናም ከወጣት ሴቶች ጀመርኩ፣ ምክንያቱም ለማህበረሰቡ ቅርብ ናቸው ብዬ በማሰብ ከምግብ ጋር በተያያዘ የሚከሰቱ በርካታ ችግሮችም እንዳሉ ተረዳጅ። የተባበሩት መንግስታት ለአስርተ ዓመታት የተመጣጠነ ምግብ ለሁሉም ማዳረስ በሚለው መሪ ዓላማው ከፍተኛ እንቅስቃሴ በማድረግ ላይ ቢገኝም የዓለም አቀፉ የጤና ድርጅት ደግሞ ወደ አራት ሚሊዮን የሚጠጉ ሰዎች ከምግብ ጋር በተያያዘ ለስኳር ህመምና ለልብ ህመም እንደ አውሮፓውያን አቆጣጠር በ2020 ሊጋለጡ እንደሚችሉ ተንብየዋል። ከአሁኑ እርምጃ ካልወሰድን በኤድስና በወባ በሽታ ከዚህ ቀደም ያየነው ፈተና ሊገጥመን ይችላል። የምግብ ባለሙያዋ በዋሽንግተን ኔቲቭ ሶል ኩሽናን በመመስረት አፍሪካ ሀገሮች ከሚገኙ የምግብ ባለሙያዎች ጋር በጋራ በመንቀሳቀስ ላይ ናት። በዩናይትድ ስቴትስ እና በአፍሪካ ሀገሮች ላሉ ወጣቶች የተመጣጠነ ምግብና አመጋገብን በተመለከተ ግንዛቤ ማስጨበጥና የምግብ አበሳሰልን በማስተማር ላይ ይገኛለሁ። ወደፊትም ለአፍሪካውያን ብቻ ሳይሆን ለመላው ዓለም ወጣት ሴቶች የምግብ ሙያ በራሱ ትልቅ ሙያ እንደሆነ ማሳወቅ እፈልጋለሁ። በአፍሪካ ለተለያዩ ጤንነት መጠበቂያ የሚውሉ ቅጠላ ቅጠሎችንም ታስተዋውቃለች። እንደ ምሳሌ ሂቢስከስ የተባለው የአበባ ዝርያ በባህላዊ መንገድ ከፍራፍሬ ጭማቂ ጋር በመቀላቀል እንዴት መጠቀምና ከበሽታ ራስን መጠበቅ እንደሚቻል በማሳየት ላይ ትገኛለች። Food is a powerful tool. It can either heal us or it can kill us. ምግብ ለሰው ልጅ ትልቁ መሳሪያ ነው። በህይወትና በጤና ለመቆየት ከፍተኛ ሚና አለው። ምግብ የማንነታችን መለያም ነው። በገበታችን በሳህኖቻችንና በእጆቻችን ለመመገብ የያዝነው ምግብ ሁሉ እኛነታችንን ይገልጻል። ልጆች ማግኘት የሚገባቸውን የምግብ ንጥረ ነገር እጥረት በመመልከት ስቲቨንሰን ዋንዳ የተሰኘውን ድርጅት ከማቋቋሟ በተጨማሪ በሁለት ቋንቋ የተጻፈ ተከታታይ የልጆች መጽሐፍ አበርክታለች። ትንሿ ዋንዳ በትልቋ ዋንዳ የምትታገዝ በአንድ ማህበረሰብ ውስጥ ጤናማ አመጋገብን ለማጎልበት የምትጥር በተምሳሌትነት የተሳለች የትንሽ ሴት ልጅ ገጸ ባህሪ ናት። ማህበረሰቡ ከትንሿ ዋንዳ እምነት ጋር በአንድነት መቆማቸውን ማረጋገጥ በጣም አስፈላጊ ነው። ትልቋን ዋንዳ የምትተካት እሷ ናትና በአጠቃላይ ታሪኩ በዚህ ላይ የሚያጠነጥን ነው። ሰዎች የእሷን ሀሳብ የተረዱና የወደዱት ይመስላሉ። ኒኪውድ ከሁለት ልጆቿ ጋር ዋንዳ ያዘጋጃቸው ትምህርታዊ ዝግጅት ላይ ተገኝታለች። ልጆቻችንን እንዲሁም ማህበረሰባችንን የተሻለ የአመጋገብ ዘዴ እንዲኖራቸው የምታደርገው ጥረት የሚደነቅ ነው። እዚህ በመገኘቴ በጣም ደስ ብሎኛል። የስቴቨንሰን አላማና ጥረት በአፍሪካ ብቻ ሳይሆን በመላው ዓለም ጤናማ ትውልድን መገንባት ነው። እንግዲህ የዛሬው የጋቢና ቪኦኤ ጉዟችን በዚህ ተጠናቋል። በፌስቡክ አት ቪኦኤ አማሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና እኔም መስታወት አረጋውነን፣ ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያበረው ነው። ሙዚቃ በመምረጥ ዲጄ ፋቱ አብሮን ነበር። የስርጭት መሀንዲሱ ቫስኮ ቮሌጅ እንደዚሁ አብሮን ነበር። ጉዟቸው የሰመረ ይሁን እያል እንሰናበታለን።